ኤርትራውያን የማኅበራዊ መገናኛ ዘዴዎችን መጠቀም አይችሉም ያም በመሆኑ ነዋሪዎች መልእክቶችን በማኅበራዊ መገናኛ ዘዴዎች ለመለዋወጥ የዙር አዙር መንገዶችን መጠቀም የግድ ይላቸዋል ይላል የማልኮም ኦሃንዌ የዶቸ ቬሌ ቲቪ ዘገባም እንደሚከተለው ወደ አማርኛ ተርጉመነዋል ኤርትራ ከኢትዮጵያ ተነጥላ ነፃ ሀገር ከሆነች 28 ዓመታትን አስቆጥራለች። ለሶስት አስርት ዓመታት ደም ካፋሰሰው ጦርነት በኋላ ኤርትራ ነፃነቷን ያገኘችው በ983 ዓ ም ነው የነፃነት ቀኗን አርብ ግንቦት 17 ቀን 2011 ዓ ም ባከበረችው ኤርትራ የመገናኛ አውታሮች በመንግስት በኩል ዛሬም ድረስ ጥብቅ ቁጥጥር ይደረግባቸዋል። ኤርትራ ሀገር ከሆነችበት ጊዜ አንስቶ የምትመራው በፕሬዝዳንት ኢሳያስ አፈወርቂ ነው ነው። ሀያ በመቶ ያህሉ ኤርትራዊ በስደት ውጭ ሀገራት ይኖራል። አምስት ሚሊዮን ነዋሪ ባላት አነስተኛዋ የአፍሪቃ ሀገር ለምን ያን ያል ነዋሪዎቿ ለስደት ተዳረጉ ሲል ይጠይቃል ማልኮም ኦሃንዌ በዘገባው ይህን ጥያቄውንም ይዞ ኤርትራውያንን ለማናገር በርሊን ውስጥ ወደሚገኘው ቤተ ክርስቲያን አቀና። ከማለዳው 12 ሰዓት ሙሉ ሀዲሽ በርሊን ውስጥ ወደሚገኘው ቅዱስ ፊልጶስ የኦርቶዶክስ ቤተ ክርስቲያን እየገባ ነው። የ29 ዓመቱ ኤርትራዊ ስደተኛ ሙሉ ሀዲሽ ያለፉት 9 ዓመታት ከኤርትራ ርቆ ቆይቷል። ማይነ ሃይማት ን አገር ቤት ልጅ ሳለሁ ከአባቴና ከቤተሰቦች ጋር በየጊዜው ወደ ቤተ ክርስቲያን እንሄድ ነበር። እዚህ የተለያዩ ጓደኞች አሉኝ። እንገናኛለን። ሳምንቱ ሙሉ በትጋት ስሰራ ቆይቼ በሰንበት ወደዚህ እመጣለሁ። ያ ለእኔ መልካም ነው። ሙሉ ጀርመን ውስጥ ከሚኖሩ ስድሳ ሺህ ኤርትራውያን አንዱ ነው። አብዛኛዎቹ ወታደራዊ አምባ ገነንነትን በመሸሽ የመጡ ናቸው። እንደዚህ አይነት አብያተ ክርስቲያናት ለነሱ ወሳኝ መገናኛ ቦታ ነው። ውጭ ሀገራት የሚኖሩ ኤርትራውያን ግማሽ ያሉ ክርስቲያኖች ናቸው። ቀሪዎቹ ሙስሊሞች። ሙሉና ጓደኛው ዘረሰናይ ከቤተ ክርስቲያን መልስ ወደ መጠለያ ጣቢያቸው ለመመለስ በአውቶቡስ የሁለት ሰዓት ጉዞ ማድረግ አለባቸው። በጉዞው ወቅት በተለያዩ ሀገራት ታቋርጠው አቋርጠው እንዴት ጀርመን እንደመጡ ሙሉ እንዲተርካል። መጀመሪያ ከኤርትራ ኢትዮጵያ ሄድኩ፣ ከዚያ ወደ ሱዳን፣ ከሱዳን ወደ ግብፅ፣ ከግብፅ ደግሞ ወደ እስራኤል፣ ከዚያ በኋላ ከእስራኤል ወደ ሩዋንዳ፣ ከሩዋንዳ ወደ ኡጋንዳ፣ ከኡጋንዳ ወደ ደቡብ ሱዳን መዲና ጁባ፣ ከሱዳን ሊቢያ፣ ከሊቢያ ጣሊያን፣ እናም ከዚያ ወደ ጀርመን ሙሉ የዓለምን ግማሽ ለመሽከርከር ፍላጎቱ እንዳልነበረው ግልጽ ነው ምርጫ አልነበረኝም ምክንያቱም ኤርትራ የምትመራው በአምባገነን ነው ስደቴ ብዙ አስከፍሎኛል ትምህርት ቤት መሄድ ሁሉ ነገር ጊዜ ባክኖብኛል ከኤርትራ ከወጡ በኋላም የገጠማቸው መከራ ነው። የሙሉ ጓደኛ ዘረሰናይ በትውስታ ወደኋላ ይመልሳል። ሊቢያኖች በጣም ጨካኞች ናቸው። ቁም ስቅል ፈጽመውብን፣ ማጎሪያ ውስጥ ነበር ያጨቁን። ከአገር ርቀው ከቤተሰብ ጋር ለመገናኘት የሚጥሩት በማኅበራዊ መገናኛ ዘዴዎች ነው። ሆኖም ኤርትራ ኢንተርኔትን በተደጋጋሚ በማገዷ ሙሉና ዘረሰናይ ቤተሰባቸውን ኤርትራ ውስጥ በየጊዜው ማግኘት ይሳናቸዋል። በዳያስፖራ ብዙ ሰልፎች ስለሚደረጉ ነው ኢንተርኔቱን የሚዘጉት። በሰልፎቹ ላይ የሚገኙ ሰዎችንም ማወቅ ይፈልጋሉ። እኔ አንዳንድ ጊዜ ቤተሰቦች ጋር መደወል እችላለሁ ግን ስለ ፖለቲካ አሊያም ስለ አምባገነንነት አላወራቸውም። ሙሉ በኤርትራ የመንግስት ለውጥ ይኖራል የሚል እምነት የለውም። ጀርመን ግን በሯን እንደማትዘጋበት ተስፋ ሰንቋል።